ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ ኃይለ ማርያም ደሳለኝ የሀገሪቱን ስራ አስፈጻሚ መንበረ ስልጣን እንዲይዙ መደረጋቸው ምናልባትም ህወሀት መንበረ ስልጣኑን ለሌሎች የአገሪቱ ብሔረሰቦች የማካፈል አዝማሚያ በማሳየቱ ሊሆን ይችላል ብለዋል አንድ የኢትዮጵያን ፖለቲካ የሚከታተሉ ተንታኝ። አዲሱ አስተዳደር በልማቱ እድገት መቀጠል እንደሚኖርበትም መክረዋል። የቪኦኤ የአፍሪካ ቀንድ ፕሮግራም ኃላፊ ፒተር ሃይንላይን ያነጋገራቸው ትዝታ በላቸው ወደ አማርኛ መልሳት አቀርበዋለች። ዶክተር ኤልዋ ፊኬ ይባላሉ። በፓሪ ፈረንሳይ በሚገኝ ዩኒቨርሲቲ የሶሻል ሳይንስ ረዳት ፕሮፌሰርና እስከ ቅርብ ጊዜ ድረስ በአገሪቱ የኢትዮጵያ ጥናት ማዕከል ዳይሬክተር ነበሩ። ፒተር ሃይንላይን በመጀመሪያ ያቀረበላቸው ጥያቄ በኢትዮጵያ አዲሱ ጠቅላይ ሚኒስትር ቃለ መሐላ ለመፈጸም አንድ ቀን ሲቀራቸው አስተዳደራቸውን ይገጥመዋል ብለው የሚገምቱት ችግር ካለ ምንድን ነው የሚል ነው። ፕሮፌሰር ኤልዋ ፊኬ ሲመልሱ ኢትዮጵያን በገዢው ፓርቲ መዋቅር ውስጥ ላለፉት ሀያ ዓመታት ይዘው የቆዩት መለስ ዜናዊ ያለመኖራቸው ትልቁ ችግር ነው። ነገር ግን ከቅርብ ዓመታት ወዲህ አገሪቱን ወደ ዘመናዊ ልማት ለማምራት የተደረገው ጥረት ለውጥ በማምጣቱ አዲሱ መንግስት ማድረግ ያለበት ያንን የልማት ዱካ መከተልና የኢትዮጵያን ሕዝቦች ሁሉ ተጠቃሚ ማድረግ ነው ብለዋል። መንግስቱ ያለው ዋነኛው አማራጭ በልማቱ ዘርፍ መቀጠል ነው። ይሄ ጥሩ አማራጭ ይሆናል። ምክንያቱም ልማቱ ለጥቂት የንግዱ ማህበረሰብ ክፍል ብቻ የሚተው ሳይሆን መላውን ህዝብ ያሳትፋልና ነው። በጠቅላይ ሚኒስትር መለስ ዜናዊ የአስተዳደር ዘመን ሀገሪቱ ብዙ ማህበራዊ ችግሮች ነበሯት። ሀገሪቱ በጠንካራ መሪ ነው የተገዛችው። አዲሱ አስተዳደር የእርሳቸውን የአገዛዝ ስልት ይቀጥላልን ከሆነስ ምን ችግር ሊገጥመው ይችላል? የሚል ነው ቀጣዩ የፒተር ጥያቄ። ችግር ከመጣ አዲሱን ጠቅላይ ሚኒስትር ብቻ ሳይሆን የገዢውን ፓርቲ አባል ድርጅቶች በሙሉ ነው የሚመለከተው። ገዢው ፓርቲ አሁን ያለውን ሁኔታ ይለውጥ እንደሆነ ዘግየት ብለን የምናየው ይሆናል። ሆኖም አዲስ የተመረጡትን ጠቅላይ ሚኒስትር ወደ መራሄ መንግስቱ ማምጣቱ አሳታፊነትን ነው የሚያሳየው ብለዋል። ፕሮፌሰር ኤልዋ ፊኬ is a strong signal that there is a major turn into the integration የኃይለ ማርያም ደሳለኝ በጠቅላይ ሚኒስትርነት ቃለ መሐላ መፈጸም በግልጽ የሚያመለክተው ሁሉንም ወገኖች የማካተትና የማቀናጀት አዝማሚያ መኖሩን ነው። ይሄ አንድ ጠንካራ ምልክት ነው። ከደቡብ የሆኑት የፕሮቴስታንት እምነት ተከታይ በመርሃ መንግስትነት መቀመጥ በአገሪቱ ፖለቲካዊ ሥርዓት ውስጥ ሁሉም ዜጋ ቀጥተኛ ተሳትፎ እንዳለው የሚያመለክት ወደ ተሻለ ማኅበራዊ ውህደትና ወደ ተሻለም የብሔርና የሃይማኖት ስብጥር የሚያመጣ ነው። ስለዚህ ሕዝባዊ ወያኔ ሐርነት ትግራይ ስልጣን ላይ ሙጭጭ ማለቱን ትቶ ከሌሎች ለመጋራት ፈቃደኛ መሆኑ ይመስሎታል ወይ ሀይሌማርያም ኃይለ ማርያም ደሳለኝ ይህን ቦታ የመያዛቸው ሀቅ መለስ ዜናዊ አክራሪ ከሆነው የህወሀት ክንፍ ሲከላከሉት የቆዩት መላ ኢትዮጵያዊ አማራጭ የሚቀጥል መሆኑን ያረጋግጣል። ይህ አዲስ ፕሮግራም ይተገበር እንደሆነ ግን ወደፊት የሚታይ ነው። ተከታዩ የፒተር ሃይን ላይን ጥያቄ ጠንካራ ስብእና ከነበራቸው መለስ ዜናዊ ጋር በማነጻጸር የአዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን መሪነት እንዴት ይገመግሙታል የሚል ነው። መለስ ዜናዊ ጠንካራ ነበሩ። ሆኖም አገሪቱን በግል አልነበረም የገዙት፣ የፓርቲ መሪ ነበሩ። የፓርቲውን አጀንዳ ነው ሲያስፈጽሙ የኖሩት። ኃይለ ማርያምም ይህንኑ እንዲያደርጉ ይጠበቃል ይላሉ ኤልዋ ፊኬ። ታዋቂ እና ዝነኛ ያልነበሩት ኃይለ ማርያም ደሳለኝ እንደ ፓርቲው መሪ ለመስራት መሞከራቸው አይቀርም። ነገር ግን ውሳኔዎች የሚወሰዱት በጥምረቱ መካከል በሚካሄድ ውይይት ነው። ስለዚህ እስካሁን ሽግግሩ በአወንታዊ መልክ ሄዷል የሚል ነው አመለካከቱ እንዴት ይገመግሙታል በመለስ ዜናዊ ድንገተኛ ሞት የኢትዮጵያ ህዝብ የሰጠው ምላሽ ብሔራዊ ሐዘን ምን ያህል ክብር እንዳለው ሽግግሩም እንደምን በሰላማዊ ሁኔታ እየተካሄደ እንደሆነ ሚዛናዊነቱን ጠብቆ በአዎንታዊ መልኩ ታይቷል። በመጨረሻም አሁን ስልጣን የሚረከቡት መሪዎች የአዲሱ ትውልድ አባላት መሆናቸው ተስፋ ሰጪ ነው። ሆኖም የሀገሪቱን ውስብስብ ችግሮች ይፈታሉ ወይ የሚለው ብቻ ሳይሆን ለክልሉ የሚያመጡት ፋይዳ ገና የሚታይ ነው ብለዋል ፕሮፌሰር ኤልዋ ፊኬ።